بس راديو تمام لا ሰላም ጤና ይስጥልኝ። የኢትዮጵያ ማህበር ማህበረሰብ በቪክቶሪያ በዚህ በአለማችን በምናስተናግደው የጤና ቀውስ ወረርሽኝ ላይ በቪክቶሪያ የሜልበርን እና አካባቢው ነዋሪዎች ጉዳዩን በአንክሮ እንዲመለከቱት በማህበረሰብ ውስጥ የእያንዳንዳችን ትንሽ ግብር ሰፋ ያለ ለውጥ የሚያመጣ ነው እና ሁሉም ከደቂቅ እስከ አዋቂ እጁን በመታጠብ ከማህበረሰቡ መንግስት ባወጣው ርቀት ሳይቀራረቡ አንድ ነጥብ አምስት ሜትር ራሳቸውን በማግለል ካለባቸው ህመም ለአስራ አራት ቀናት በጠንካራ መንፈስ ተቋቁመው ለውጥ ማምጣት እንደሚችሉ በተለይም ትኩሳት፣ ሳል፣ መተንፈስ የሚያስቸግር ወይንም ደግሞ በጡንቻ ላይ ድካም ሲሰማ ቶሎ ሺፒን በመመልከት ያለውን ሁኔታ በፍጥነት ማወቅና እልባት መስጠት አለማችን በዚህን ሰዓት ከግማሽ ሚሊየን ህዝብ በላይ በበሽታው ተለክፏል። ወደ ሀያ አራት ሺህ ሰዎች ሞተዋል። ከመቶ ሀያ አራት ሺህ ሰዎች በላይ አገግመዋል። በመላው አውስትራሊያ በዚህ ከሀያ አራት ሰዓት በፊት ቁጥሩ ከሶስት ሺህ በላይ ኬዝ ተመዝግቧል። የሞቱትም ወደ አስራ ሶስት ከፍ ብሏል። በማህበረሰባችን ውስጥ ብዙ በብቸኝነት የሚኖሩ አረጋውያን፣ በምን ምክንያት ያልጋ ቁረኛ የሆኑ ወገኖች አሉን። ጥሪን ማስተላለፍ የምፈልገው ሁሉም የቪክቶሪያ ነዋሪ አንድ የስልክ ጥሪ ለሚያውቀው ሰው ጋር ደውሎ ደህንነታቸውን መጠየቅ ነው። በብቸኝነት ውስጥ፣ በዝምታ ውስጥ ብዙ ጩኸቶች አሉ። ምናልባት የኛ አንድ የስልክ ጥሪ ከመድኃኒት የሚበልጥበት ሁኔታ ሊፈጥር ይችላልና አደራ የምንለው ቮልነራብል ኮሚኒቲ ሜምበሮቻችን በእርጅና በበሽታ የተለያየ እንክብካቤ የሚያስፈልጋቸው ወገኖች ናቸው እና ባለማወቅ የጥቃቱ ሰለባዎች እንዲሆኑ አንፍቀድ። ሁላችንም የምንችለውን ያህል የምን ትግብር እንፈጽም። ያለንበት ሁኔታ የሰብአዊነት እና የዜግነት ግዴታ ነው እና ለውጥ ለማምጣት ከራሳችን፣ ከቤተሰባችን፣ ከማህበረሰባችን እንጀምር። የኢትዮጵያ ማህበር ማህበረሰብ ስራ አስፈጻሚ ኮሚቴ አባላት ይህንን ለማሳሰብ እንወዳለን። የቤተ እምነት ሰዎችም ወደ ፈጣሪያቸው በብርቱ እንዲጸልዩ እንለምናለን። በቪክቶሪያ ስልክ መደወል ካስፈለገ አንድ ስምንት ዜሮ ዜሮ ስድስት ሰባት አምስት ሶስት ዘጠኝ ስምንት በኮሮና ቫይረስ ኬስ ማንኛውንም እርዳታ ቤት ድረስ በመምጣት የሚያደርጉ መሆኑን በዚሁ ለማሳሰብ እወዳለሁ። ቁጥሩን በድጋሚ ለመድገም አንድ ስምንት ዜሮ ዜሮ ስድስት ሰባት አምስት ሶስት ዘጠኝ ስምንት። ተስፋዬ እንደሻው ነኝ፣ ከኢትዮጵያ ማህበረሰብ ማህበር በቪክቶሪያ አመሰግናለሁ። ከማህበረሰብ ለማህበረሰብ።